የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማ ዞን የክልልነት ጥያቄ ለመመለስ ሕዝቡ በመጪው ዓመት ህዳር ወር መጀመሪያ ላይ ድምፁን በመስጠት እንዲወስን አስታወቀ። ለዚህ ስራ ከሰባ ሚሊዮን ብር በላይ የክልሉ አስተዳደር እንደሚያዘጋጅም ይጠበቃል። መለስካቸው አምሀ ዝርዝሩን ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ባሰራጨው መግለጫ እንዳስታወቀው ባለፉት ጥቂት ወራት ቦርዱ የአመራር አባላቱን ካሟለበት ጊዜ ጀምሮ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ምክር ቤት በደብዳቤ ያቀረበለትን ጥያቄ መልስ ለመስጠት ሲሠራ መቆየቱን ያስታውሳል። የክልሉ ምክር ቤት የሲዳማ ዞን ክልል እንዲሆን የቀረበውን ጥያቄ በውሳኔ ሕዝብ ምላሽ ይሰጠው ዘንድ ያደረገውን ዝግጅት አጠናቅቆ ወደፊትም ሊያደርጋቸው ያቀዳቸውን ተግባራት በመዘርዘር የውሳኔ ሕዝብ ድምፅ የሚሰጥበትን ቀን መለየቱን የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሸመልስ ለቪኦኤ ገልጸዋል። ህዳር ሶስት ላይ ነው ይከናወናል ብለን የምንገምተው 2012 ማለት ነው። ይሄ እንግዲህ ድምጽ የሚሰጥበት ቀን ነው። ከዛ ቀድሞ የሚሰሩ ብዙ የተለያዩ ስራዎች አሉ። ምርጫ አስፈጻሚዎችን መመልመል፣ ድምጽ መስጫ ጣቢያዎችን ማደራጀት፣ የተመለመሉ ምርጫ አስፈጻሚዎችን ስልጠና መስጠት እንዲሁም ደግሞ ግዢዎችን፣ የተለያዩ ዝግጅቶችን ማድረግ ከዛ ፊት ባሉት ወራት የሚከናወኑ ናቸው። ይህን እንግዲህ ከሚቀጥለው አመት ከአዲሱ አመት መስከረም ጀምሮ እናደርገዋለን ብለን የምናስበው ነገር ነው። ግን ከዛ ውጭ ያሉትን የቴክኒክ ጉዳዮችን መመሪያዎችን ማዘጋጀትን ምርጫ አስፈጻሚዎች በምን መመሪያ መሰረት ነው የሚያስፈጽ እንዲሁም ደግሞ ድምጽ መስጫ ወረቀቶች ላይ መደረግ ያለበት ዝግጅት ምንድነው የሚለው የመሳሰሉትን ጉዳዮች በውስጥ በኩል የሚከናወኑ ስለሆኑ እስከ መስከረም ድረስ ባለው ይሆናሉ። ከመስከረም በኋላ ደግሞ በጀቱን ካገኘም በኋላ ቀጥሎ የሚደረጉ ጉዳዮች እንግዲህ በተግባር የምርጫ መስጫ ቦታዎቹ ላይ በመገኘት እነሱን ማደራጀትና ከዛ ምርጫ አስፈጻሚዎቹን መመልመልም ስልጠና መስጠት እንዲሁም ደግሞ ከዛ በኋላ ምርጫው የለት ሁለት እንዲከናወን ማድረግ ነው ማለት ነው። የሚቀሩ ተግባራት የውሳኔ ህዝብ ድምፅ አሰጣጡን ለማስፈጸም የሚያስፈልገውን ገንዘብና ምንጩንም የኮሚኒኬሽን አማካሪዋ የሚከተለውን ብለዋል። በጀቱን አዘጋጅተን ህዝበ ውሳኔው እንዲፈጸም ለጥያቄ ላቀረበው ለደቡብ ብሔር ብሔረሰቦችና ህዝቦች ክልል ምክር ቤት በዛሬው ዕለት አቅርበናል። እንግዲህ ወደ ሰባ ሚሊዮን አካባቢ የሚጠጋ ነው። ሰባ ሚሊዮን ስድስት መቶ ሺህ አካባቢ ብር ነው ይፈጃል የሚል ግምት ያለው ከዝርዝሩ ጋር ምን ለምን ለምን ተግባራት እንደሚውል በዛሬው ዕለት አሳውቀናል። ምክር ቤቱ ምክር ቤቱ ደግሞ ያው የሚቀጥለው ዓመት ላይ እሱን በጀት ይገባልናል ብለን ነው የምናስበው መስከረም ላይ በጀቱ እንደደረሰ ከዛ ወደ ማስፈጸሙ ስራ እንሄዳለን ማለት ነው። ቦርዱና የክልል ምክር ቤቱ ይህን ውሳኔ ህዝብ ለማስፈጸም ህግን መሰረት ያደረገ የራሳቸው ድርሻ እንዳላ አቸው የጠቆሙት ወይዘሪት ሶሊያና በክልሉ ምክር ቤት ሊፈጸሙ የሚጠበቁትን ዋና ዋና ተግባራትም አብራርተዋል። የውሳኔ ህዝቡ ውጤት የሲዳማን ዞን ክልላዊ መንግስት ማቋቋም የሚያረጋግጥ ቢሆን፣ በዋሳ ከተማ አስተዳደር ሁለቱ አካላት ማለትም የሲዳማ ክልልና ዛሬ ባለው ክልል መካከል የሚኖረውን ግንኙነት በተመለከተ እንዲሁም በሲዳማ ዞን የሚኖሩ የሌሎች ብሔር ብሔረሰቦች መብት ህጋዊ ጥበቃን አስመልክቶና ሌሎች የክልሉ ምክር ቤት ሊያከናውናቸው የሚገባቸው ተግባራት በምን ደረጃ ላይ እንዳሉም አስረድተዋል። እንግዲህ ከክልሉ ምክር ቤት አንደኛው የመጣው ምላሽ ጊዜ ስለሚወስድ እሱን ለማዘጋጀት ተጨማሪ ጊዜ ይሰጠን የሚል ነበረ። ምክንያቱም ክልሉ አሁን ደግሞ በኮማንድ ፖስት ስርም ነው የሚተዳደረው ባለፈው ሐምሌ ከነበረው የጸጥታ ችግር ጋር በተያያዘ። ስለዚህ ክልሉ ምክር ቤት ያለው በኮማንድ ፖስት ስር ከመተዳደሩ አንጻር የተጠየቁትም ጥያቄዎች ደግሞ የተወሰኑት ጊዜ የሚወስዱ የህግ ማዕቀፍ ማዘጋጀት፣ አስተዳዳራዊ ማዕቀፍ ማዘጋጀት ጊዜ ስለሚወስድ ተጨማሪ ጊዜ ይሰጠኝ ብሎ ነበር። እንግዲህ አንድ ሁለት ጊዜ እንደዚህ አይነት ውይይቶች ተደርገዋል ከክልሉ ጋር በደብዳቤ የመጨረሻው ግን የተሰጠው ከክልሉ በነሐሴ 16 የመጣው ማረጋገጫ ምንድን ነው የክልሉ ምክር ቤት እነዚህን ህጎችን አስተዳዳራዊ ማዕቀፎች እንደሚያወጣ እና ያንን ለማውጣትም ደግሞ ዝግጁነት እንዳለው लेकिन ከህዝብ ወሳኔ ቀን በፊት እሱን እንደሚያደርስና ስለዚህ ቦርዱ በዛው መጠን ዝግጅቱን በዛ ጎን ለጎን እንዲያካሄድ እስከዛን ጊዜ ድረስ ደግሞ እንዲያደርስ እንደሚያደርስ ማረጋገጫው መጥቷል። እንግዲህ አስራ ስድስት ክልሉ በጻፈ ደብዳቤ ማለት ነው። ስለዚህ በዛ መሰረት በታሳቢነት የያዝነው እነዚህን ኃላፊነቶች በክልሉ በኩልም በመንግስትም በጸጥታ በኩል የሚሆኑትን እነዛ አካላት ይወጣሉ። በእኛ በኩል ደግሞ መስራት ያለብን ስራ እንሰራለን የሚል ቦርዱ ባዘጋጀው መርሃ ግብር መሰረት ከዚህ ወር መጨረሻ አንስቶ የባለድርሻ አካላትን ማስተባበርና የአፈጻጸም ውይይት ለማድረግ ሥራውን ይጀምራል። የቦርዱ መግለጫ አክሎም 8460 ምርጫ አስፈጻሚዎችን እንደሚመለምልና እንደሚያሰለጥን 1692 የድምፅ መስጫ ጣቢያዎችን እንደሚያደራጅ የሕዝበ ውሳኔ መመሪያዎችንና የመሳሰሉትን እንደሚያዘጋጅ ያብራራል። የሲዳማ ዞንን የክልልነት ጥያቄ ተከትሎ ባለፈው ሐምሌ ወር በተፈጠረ ሁከት የአያሌ ሰዎች ሕይወት ማለፉንና ከባድ የንብረት መውደም መድረሱ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ